K Alem. መቀመጫውን በሲሊከን ቫሊ ያደረገው ህሩዌ አማኑኤል ከኮደርስ ፎር አፍሪካ ጋር በመተባበር ገበያ የተሰኘውን የሶፍትዌር ፕሮግራሚንግ ማሰልጠኛ በኢትዮጵያ ከፍቷል። ወደ 12 ሚሊዮን ብር በሚጠጋ ውጭ የተቋቋመው ገበያ የኢንፎርሜሽን ቴክኖሎጂ ማሰልጠኛ ማዕከል አፍሪካውያን ባለሙያዎችን በዘርፉ በማሰልጠን ከዓለም አቀፍ ደንበኞች ጋር የማገናኘት እቅድ አለው። ቢሮዎቹን ለጊዜው በኢትዮጵያ፣ ኬንያ እና በሲሊከን ቫሊ ይክፈት እንጂ የደቡብ አፍሪካ እና የናይጄሪያ ገበያዎች ላይም ትኩረቱን አድርጓል። በኬንያ የሚገኘው ቢሮ የማርኬቲንግ ስራ ላይ ትኩረት አድርጓል። የአስተዳደር እና የህግ ሰራተኞቹ በሲሊኮን ቫሊ ይገኛሉ። ኢትዮጵያ ደግሞ የማሰልጠኛ ማዕከል ሆናለች። ህሩዊ አማኑኤል ተባባሪ መስራችና ኤጄ ቬንቸርስ የተባለው የመዋዕለ ንዋይ ኩባንያ ባለድርሻ ነው። የገበያውን ፍላጎት መሰረት በማድረግ በየስድስት ወራቱ አዳዲስ ስልጠናዎች ይኖሩናል። የመጀመሪያዎቹ ስድስት ወራት ዴቭ አፕ የተባለው የተንቀሳቃሽ ስልክ አፕሊኬሽን እና የዌብሳይት ንድፍ ላይ ያተኩራል። እነዚህ ከፍተኛ ተፈላጊነት ያላቸው የትምህርት አይነቶች ናቸው። ዋጋው በወር 1500 ዶላር ወይም 5000 ብር ነው። ይህ ክፍያ በሦስት ጊዜ የሚከፈል ነው። ክፍያው ውድ ነው ያሉን በርካታ ሰዎች አሉ። ነገር ግን በአገሪቱ የሚገኙ ተመሳሳይ ትምህርት ቤቶች ምን ያክል እንደሚያስከፍሉ ጥናት አድርገናል። ሁሉም ለአንድ የትምህርት አይነት ከ1500 እስከ 2000 ዶላር ያስከፍላሉ። እኛ የምናመጣቸው መምህራንና የምናቀርባቸው የትምህርት አይነቶች ከፍ ያለ ደረጃና ጥልቀት ያላቸው ናቸው። የምናመጣቸው መምህራን ሙሉ በሙሉ አፍሪቃውያን በመሆናቸው ትምህርቶቹ የአፍሪቃን ነባራዊ ሁኔታ ያገናዘቡ ናቸው። ስታይል ገበያ የተሰኘው ተቋም ሀሳብ የመነጨው የኮለርስ አፍሪካ መስራች በሆነው አማዱ ካፌ አማካኝነት ነው። አማዱ የአፍሪቃ የኢንፎርሜሽን ቴክኖሎጂ ባለሙያዎችን ከዓለም አቀፍ ደንበኞች ጋር ለማገናኘት መዋዕለ ንዋይ ሲያፈላልግ ከህሩይ አማኑኤል ጋር ተገናኙ። የአማዱ ጥን አፍሪቃውያን ባለሙያዎች በዓለም አቀፉ ገበያ ብቁ ተወዳዳሪ እንዲሆኑ አስፈላጊውን ትምህርትና ስልጠና መስጠት፣ ባለሙያዎቹንም ከደንበኞች ጋር ማገናኘት ነው። አማዱ ኮደርስ ፎር አፍሪቃ በተሰኘው ኩባንያው በኩል በተለያዩ የአፍሪቃ አገሮች ለባለሙያዎች ስልጠናዎችን አቅርቧል። ህሩይ በበኩሉ በሲሊከን ቫሊ በሚገኘው ኩባንያው ለጀማሪ ኩባንያዎች መዋዕለ ንዋይ ያቀርባል። ህሩይ ገበያ የተሰኘው አዲስ ኩባንያ ከመመስረቱም በፊት በኢትዮጵያ ገበያ የመሰማራት ፍላጎት እንደነበረው ይናገራል። በዩኤስ አሜሪካ የተወሰኑ የቢዝነስ ስራዎች አሉኝ። አንደኛው የመዋዕለ ንዋይ ኩባንያ ነው። ላለፉት ሶስት እና አራት አመታት የተለያዩ ስራዎችን በካሊፎርኒያ ስሰራ ቆይቻለሁ። በእነዚህ አመታት ወደ ኢትዮጵያ እየተመላለስኩ ነበር፤ የአገሪቱን ለውጥ ለመታዘብ ችያለሁ። ወደ አገሩ የሚመለሰው ዲያስፖራም ቢሆን ዘላቂ ጥቅም በሚሰጡ የስራ ዘርፎች ላይ ሲሰማራ አይታይም። ወደ ኢትዮጵያ መጥተው መጠጥ ቤት፣ ሆቴል፣ ምግብ ቤት የመሳሰሉ ለመስራት ቀላል የሆኑ ስራዎች ላይ ይሰማራሉ። ይህ ለትርፍ በጣም ቀላል ነው አሁን ኢትዮጵያ በፍጥነት እያደገች ነው ስለዚህ ለእኔና ለስራ አጋሮቼ ገንዘብ አሊያም ትርፍ ዋነኛ ዓላማችን አይደለም የተለየ ስራ መስራት ስለፈለግን ነው በትምህርት ላይ መዋዕለ ንዋያችንን ያፈሰስ ነው በትምህርቱ ስርዓት ውስጥ በተለይም በቴክኖሎጂው የጥራት ጉድለት ይታያል ቢሮክራሲውን ጨምሮ በርካታ ችግሮች አሉ ምንም አይነት ስራ በኢንተርኔት ማከናወን አይቻልም። አንድ ወረቀት ለማግኘት በየቀኑ ከቢሮ ወደ ቢሮ መዞር ያስፈልጋል። ወደዚህ የመጣ ነው ለገንዘብ ስንል ባለመሆኑ እነዚህ እኛን ተስፋ ያስቆርጡንም። አፍሪቃ በዓለም አቀፉ የኢንፎርሜሽን ቴክኖሎጂ ገበያ ያላት ድርሻ እጅጉን ውስን ነው። ህሩይ ግን ከአንድ ቢሊዮን በላይ ዜጎች ያላት አፍሪቃ በኢንፎርሜሽን ቴክኖሎጂ ገበያ ለውጥ ታመጣለች የሚል እምነት አለው። በኢትዮጵያ ያለው ውስንና ደካማ የኢንተርኔት መሰረተ ልማትም በሂደት ይለወጣል የሚል ተስፋ አሳድሯል። የኢንተርኔት ግንኙነት ችግሩ በጊዜ ሂደት ይፈታል፣ ይሻሻላል። በኢትዮጵያ ስራ ለመጀመር አሁን ሁነኛው ጊዜ ነው። እንደ ማንኛውም የስራ አይነት ነገሮች ዝቅተኛ በሆኑበት ጊዜ መጀመር አዋጪ ነው። በኢትዮጵያ ያለው የኢንፎርሜሽን ቴክኖሎጂ ገበያ ያላደገውና የማይታወቀው በኢንተርኔት ግንኙነት ችግር እና በስልጠና ያለመኖር ነው። ሰዎች በኢትዮጵያ የኢንፎርሜሽን ቴክኖሎጂ ውጤቶችን ያመርታሉ። ነገር ግን በዓለም አቀፍ ገበያ የሚያስፈልገው የጥራት ደረጃ ላይ አልደረሱም። ድረገጾች እንኳ ሁሉም ሰው እንደፈለገው ነው የሚሰራቸው። እኛ ለማድረግ እየሞከርን ያለ ነው የጥራት ደረጃውን የደንበኞችን ፍላጎት ማሟላት ወደሚያስችል ደረጃ ከፍ ለማድረግ ነው። የኢትዮጵያ ገበያ በሚፈለገው ደረጃ ባለማደጉ የምናሰለጥናቸውን ባለሙያዎች ከዓለም አቀፍ ደንበኞች ጋር ለማገናኘት ነው ጥረት በማድረግ ላይ ያለ ነው። ባለሙያዎቹን ካሰለጠንን በኋላ በመላው አፍሪቃ በሚገኙ የስራ ዘርፎች ላይ እንዲሰማሩ እናደርጋለን። የኢትዮጵያ መንግስት የኢንፎርሜሽን ቴክኖሎጂ ዘርፍን ለማሳደግ በሰኔ 2015 ዓ ም የአይሲቲ መንደር ግንባታ ጀምሯል። መንደሩ ዘርፉን ለማሳደግና አገር በቀል ለሆኑ ጀማሪ ኩባንያዎች የስራ ከባቢ ለመፍጠር ያለመ መሆኑም ተገልጧል። የስልጠና ማዕከሉን በአዲስ አበባ የከፈተው ገበያ የኢንፎርሜሽን ቴክኖሎጂ ስልጠና ማዕከል ችን በመስከረም ወር መቀበል ይጀምራል። ተቋሙ በሚያቀርባቸው ስልጠናዎች የቅንጡ ስልኮች ማስተናበሪያዎችን ጨምሮ የተለያዩ የትምህርት አይነቶችን እንደሚጀምርም አስታውቋል። ከዚህ በተጨማሪ ሰልጣኞች አስፈላጊ የቋንቋ የደንበኞች ግንኙነትና የንግድ ስራ ትንተና ስልጠናዎችም ያገኛሉ ትምህርት ቤቱ የፓን አፍሪካን አካዳሚ ነው የሚሆነው ኮደርስ ፎር አፍሪካ ከተባለው ድርጅት ጋር በጥምረት ነው የምንሰራው የሶፍትዌር ስራዎችን በመላው አፍሪካ ይሰራሉ ከተለያዩ የአፍሪካ ሀገሮች በርካታ የስራ ጥያቄዎች ይቀርቡላቸዋል ስራውን ተቀብለው ከአፍሪካውያን ባለሙያዎች ጋር ያገናኛሉ ስራዎቹ ዓለም አቀፍ ጭምር ናቸው። ይሁንና የደንበኞቻቸውን ፍላጎት በፈለጉት ፍጥነት ማሟላት አልቻሉም። አሁን በየቀኑ ከ10 እስከ 15 የሶፍትዌር ባለሙያዎች ፍለጋ ጥያቄ ከደንበኞች ይቀርብልናል። አሁን ባለው ሁኔታ በፍጥነት ይህን ማቅረብ አንችልም። ለዚህም ነው ትምህርት ቤቱን ወደ መመስረት ያመራ ነው። ወደፊት ራሳችን ባለሙያዎቹን በማሰልጠን ከደንበኞች ጋር እናገናኛቸዋለን። ሐሳባችን በየሶስት ዓመቱ ወደ ሌሎች የአፍሪካ ሀገሮች መስፋፋት ነው። የሚቀጥለው እቅዳችን ከምስራቃዊ አፍሪካ ወደ ምዕራብ ይሆናል። በሚቀጥሉት አምስት ዓመታት አምስት ሺህ ተማሪዎች ለማስመረቅ አቅደናል። ተማሪዎቻችን በማሰልጠኛ ማዕከሉ ብቁ ስልጠና ከገበዩ ፍላጎቱን ለመሙላት አንቸገርም ብዬ አስባለሁ። ህሩይ ወደ ስራቸው ከመግባታቸው በፊት የአህጉሪቱን ፍላጎት ማጥናታቸውን ለዶይቼ ቬለ ተናግሯል። የኩባንያው የገበያ ጥናት ባለሙያ ሞቶኒ ንኮይ፣ አፍሪቃ የኢንዱስትሪ አብዮቱ ቢያመልጣትም አዲሱ ትውልድ ግን የዲጂታል ቴክኖሎጂው አብዮት እንዲያመልጠው አይፈልግም የሚል እምነት አለው። ከአፍሪቃ መንግስታትም ይሁን የአፍሪቃ ድርጅቶች ያቀደውን ስራ ለመከወን ምንም አይነት የገንዘብ ድጋፍ ኩባንያችን አይፈልግም የሚለው ህሩይ የኢንፎርሜሽን ቴክኖሎጂ ባለሙያዎች ለስራቸው የሚያስከፍሉት ዋጋ ውድ እየሆነ መምጣት ለእነሱ መልካም አጋጣሚ እንደሆነ ያምናል። የገበያ ፍላጎቱን ላለፉት ጥቂት ዓመታት ስንከታተለው ነበር። የጎደለው የብቁ ባለሙያዎች እጥረት ብቻ ነው። አንድ ነጥብ ሶስት ትሪሊየን ዶላር ከሚገመተው ገበያ የአፍሪቃ ድርሻ ከሁለት ከመቶ ጥቂት ነው ከፍ የሚለው በአፍሪቃ ውስጥና በዓለም አቀፍ ደረጃ ያለው ፍላጎት ግን ከፍተኛ ነው። ስራዎች ከዩኤስ ከዩስ አሜሪካና ከቻይና መቀበል ይቻላል። እንደ ህንድና ቻይና ባሉ አገሮች የኢንፎርሜሽን ቴክኖሎጂ ስራ እጅግ ውድ እየሆነ በመምጣቱ ደንበኞች ፍትሐዊ ክፍያ ያለበትን ፍለጋ ላይ ናቸው። የአፍሪቃ ባለሙያዎች የተሻለ ሊከፈላቸው ይገባል። እኛም ባለሙያዎቹ የሚፈልጉትን ስልጠና በማቅረብ ይህንን ክፍተት ለመሙላት ነው የምንሞክረው። አድማጮች የዛሬው የከኢኮኖሚው አለም ሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።